voice of America. የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሶማሊያ በደቡብ ሱዳን የመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ እየተካሄዱ ባሉ ግጭቶች ሳቢያ ለረሀብ የተጋለጡ ህዝቦችን ለመመገብ ይረዳ ዘንድ የስድስት መቶ ሰላሳ ዘጠኝ ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። በሌላ በኩል በዝናብ እጥረት ሳቢያ በኬንያ፣ ሶማሊያ ከባድ የምግብ እጥረት መከሰቱን ተዘግቧል። ባልደረቦቻችን ሶራ ሀለኬና ዳን ጆሴፍ ያጠናቀሯቸውን ዘገባዎችና እንዲሁም የሮይተርስና ኤኤፍፒ ሪፖርቶች ጨምቆ ሰለሞን ክፍሌ ተከታዩን ይዘው ቀርበዋል። ፕሬዚደንት ትራምፕ ይህን ቃል የገቡት ባሳለፍነው ቅዳሜ ሃምቡርግ፣ ጀርመን በጂ 20 መሪዎች ጉባኤ ወቅት መሆኑን ሮይተርስና ኤኤፍፒ ዘግበዋል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቤስሊ ከመሪዎቹ ጉባኤ ጎን ለሮይተርስ የዜና ወኪል ሲናገሩ ከሁለተኛው የዓለም ጦርነት በኋላ ከባድ ሰብአዊ ቀውስ ገጥሞናል ብለዋል። ሪፐብሊካኑ ሚስተር ቤስሊ ቀድሞ የደቡብ ካሮላይና አስተዳዳሪ የነበሩ ሲሆን የዓለሙን ድርጅት የምግብ ፕሮግራም እንዲመሩ የተመረጡት በዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ነው። በኢትዮጵያ ስላለው የምግብ አቅርቦት ሁኔታ ቸል አላልንም፣ ያሉት የዩኤስ ኤ አይዲ ምክትል አስተዳዳሪ ደግሞ ይልቁንም በኢትዮጵያ አሁን ያለው የምግብ እጥረት እጅግ ያሳስበናል ብለዋል። ደቡብ ኢትዮጵያ ወደ ቀውስ ደረጃ እየወረደ ነው። ተጨማሪ እርዳታ ካልተሰጠ እጅግ አሳሳቢ ቀውስ ይከተላል። የተባበሩት መንግስታት ድርጅትም የኢትዮጵያ የአስቸኳይ የእርዳታ የምግብ አቅርቦት እየተሟጠጠ መሆኑን ያስጠነቅቃል። የዓለም የምግብ ፕሮግራምና የኢትዮጵያ መንግስት ካለፈው ወር ፍጻሜ አንስቶ ከፊል የእርዳታ እህል እንደሚሟጠጥና በመስከረም ወር ጨርሶ ምንም እንደማይኖር ይጠበቃል። በእርግጥ የደቡብ ኢትዮጵያ ሁኔታ ከላይ እንደተጠቀሱት አራቱ ማለት ሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ የከበደ ባይሆንም ችግሩ ከእለት እለት እየተባባስ የሚሄድ ስለሆነ ተጨማሪ እርዳታ ካልተገኘ በቀር ውጤቱ አስደንጋጭ ሊሆን ይችላል ነው ያሉት። ዩናይትድ ስቴትስ በዚህ ዓመት ለኢትዮጵያ 252 ሚሊዮን ዶላር መርዳቷን ያስታወሱት ባለሥልጣን ችግሩ ግን እየበረታ መጥቷል ብለዋል። ዩናይትድ ስቴትስ የረዳችው 252 ሚሊዮን ዶላርም የዓለም የምግብ ፕሮግራም ያስፈልጋል ካለው አንድ ሦስተኛ ብቻ መሆኑን ባለሥልጣኑ አስረድተዋል። ባለፈው ቅዳሜ ዩናይትድ ስቴትስ ተጨማሪ ስድስት መቶ ሰላሳ ዘጠኝ ሚሊዮን ዶላርስ የሰብአዊ እርዳታ ለሶማሊያ፣ ደቡብ ሱዳን፣ የመን ና ናይጄሪያ በድርቁ ለተጎዱ ሀገሮች እንደምትለግስ አስታውቃለች። በሰው ሰራሹ ሰብአዊ ቀውስ ምክንያት በትክክል በደቡብ ሱዳን፣ ናይጄሪያ ና የመን ምን ያህል ሰው እንደ ተጎዳ ማወቅ አይቻልም። ሁሉም በግጭቶች ምክንያት የተፈጠሩ ቀውሶች ናቸው። በሶማሊያም እንዲሁ እየተካሄዱ ያሉ ግጭቶችና የተራዘመው ድርቅ ቀውሱን አባብሰዋል። ይህ በእንዲህ እንዳለ በአፍሪካ ቀንድ የዝናብ እጥረት በመቀጠሉ ኬንያና ሶማሊያ ለከባድ የምግብ እጥረት ቀውስ ተጋልጠዋል ይላል ኤፍኢደብልዩኤስ የረሃብና የቅድሚያ ማስጠንቀቂያ መረብ። በፊዩስ መግለጫ መሠረት በኬንያ 2.9 ሚሊዮን በሶማሊያ 3.2 ሚሊዮን ወደ ከፋ ቀውስ እየገቡ ናቸው። ይህ አሃዝ ቀድሞ በኬንያ ከነበረው ስምንት መቶ ሺህ በሶማሊያ ከተመዘገበው ሦስት መቶ ሺህ በብዙ እጅ አድጎ መገኘቱንም የረሃብና ቅድሚያ ማስጠንቀቂያ መረቡ አስታውቋል። የድርጅቱ አማካሪ ፒተር ቶማስ እንደገለጹት ይህ አካባቢ አሁን የደረሰበት ፌስ ሦስት የተባለው የመለኪያ ደረጃ አባወራዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ማለት ነው ሲሉ ለአሜሪካ ድምፅ አፍሪካ ቀንድ አገልግሎት አስረድተዋል። በሌላ በኩል ግን እራቅ ብሎ በኢትዮጵያ ከደቡብ ግዛት በቀር በሌላው አካባቢ በርካታ ዝናብ እየጣለ ሲሆን በሶማሊያና ኦሮሚያ ግን አሁንም እርዳታ ያስፈልጋል ተብሏል። እንደ ደብሊዩ ኤፍፒ ማለት የዓለም የምግብ ፕሮግራም ያሉ የረድኤት ድርጅቶች በአፍሪካ ቀንድ ለረሃብ የተጋለጡ ብዙዎችን ረድተዋል። የፊውስ ዳይሬክተር ፒተር ቶማስ ግን በሶማሊያ ሁኔታዎች ሊቀየሩ እንደሚችሉ ያስጠነቅቃሉ። ከዚህ ቀደም ነውጠኛው ቡድን አልሻባብ በቁጥጥሩ ስር ለሚገኙ ሕዝቦች የሚላክ እርዳታ እንዳይደርስ ሲከላከል መቆየቱ ይታወሳል።